በቤኒሻንጉል ጉሙዝ ክልል መተክል ዞን መንግስት፣ ኦነግ ሸኔ ብሎ የሚጠራቸውን ሸማቂዎችና ሌሎችንም ታጣቂዎች በመደገፍ ተጠርጥረው ለወራትና ዓመታት ታስረው የነበሩ በርካታ ታሳሪዎች መለቀቃቸውን ከእስር ከተፈቱት መካከል ተናገሩ። በድርጊቱ ተጠርጥረው ከታሰሩት መካከል ያልተለቀቁ እንዳሉ ከቤተሰብ መካከል ገልጿል። የፌደራል ጠቅላይ አቃቢ ሕግ የህዝብ ግንኙነት ኃላፊ አቶ አወል ሱልጣን በወንጀል ድርጊት ተጠርጥሮ የታሰሩ በርካታ ግለሰቦች ከክልሉ እስር ቤት በዋስ መለቀቃቸውን ገልጸው ያልተለቀቁት ደግሞ የተጠረጠሩበት ወንጀል ዋስትና የማያሰጥ በመሆኑ ነው ብሏል። ናኮር መልካ ዝርዝር ዘገባውን አድርሶናል። በቤኒሻንጉል ጉሙዝ መተከል ዞን ባለፉት ሁለት ሶስት ዓመታት ከተከሰቱ የጸጥታ ችግሮች ጋር በተያያዘ በወንጀል ድርጊት ተጠርጥረው ታስረው የነበሩ ስድስት መቶ አስራ አራት ሰዎች በዋስ መለቀቃቸውን በመተከል ዞን የተቋቋመው የማዘዣ ማዕከል አስተዳደር ሰሞኑን አስታውቋል። ከተለቀቁ ሰዎች መካከልም ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁ አንድ ታሳሪ ያለምንም ማስረጃ ለሰባት ወራት በግልገል በለስ ማረሚያ ቤት ታስረው መቆየታቸውን ይናገራሉ። ቀ ሽፍታ ትቀልባላችሁ፣ ከሽፍታ ጋር ግንኙነት አላችሁ፣ ኦነግ ሸኔ፣ የጉሙዝ ህዝቦች ዲሞክራሲያዊ ፓርቲና ህዋት ጋር ግንኙነት አላችሁ፣ የህዳሴ ግድቡም ከግብ እንዳይደርስ እና መፈንቅለ መንግስትም ለማካሄድ ጥረት እያደረጋችሁ ነው በማለት በአምስት ነገሮች ነው የከሰሱን። ከሐምሌ 2012 ጀምሮ እስከ ጥር 14 2013 ዓ.ም ነው ያለምንም ማስረጃ የታሰር ነው። ከኛም መካከል የታመሙ ነበሩ። ባለፈው ሳምንት የፌዴራል መንግስት ባስተላለፈው ውሳኔ መሰረት እንድንለቀቅ ተወስኖ ከወንበራ ወረዳ ከታሰርን ሰዎች 73 ሰዎች ተለቀናል። ከቡለንና ዲባጢም ታስረው ከነበሩ መካከል የተለቀቁ አሉ። ነገር ግን ከዲባጢ ወረዳ 23 ሰዎች አሁንም አልተፈቱም። እኛን የለቀቁን በአራት ሺህ ብር ዋስትና ነው ብለዋል። መተከል ዞን ውስጥ ተከስቶ በነበረው የበርካታ ንጹሐን ዜጎች ግድያና በአካባቢው ያለ መረጋጋት ሳቢያ ከእስር ከተለቀቁ በኋላም ወደ ቤተሰቦቻቸው ለመመለስ የትራንስፖርት እክል እንደገጠማቸው የተናገሩት እኒው ግለሰብ ለማዘዣ ማዕከል አስተዳደሩ አስታውቀው ምላሽ በመጠባበቅ ላይ እንደሚገኙ አስታውቀዋል። ይህ በእንዲህ እንዳለ መንግስት ኦነግ ሸኔ ብሎ የሚጠራቸው ሸማቂዎችና ሌሎች በቤኒሻንጉል ጉሙዝ የሚንቀሳቀሱ ታጣቂዎችን በመደገፍ ተጠርጥረው ከታሰሩ ግለሰቦች መካከል አሁንም ከእስር ያልተለቀቁ መኖራቸውን ወጣት መልካሙ ደበሎ ተናግረዋል። የድባጤ ወረዳ አባ ገዳ የሆኑት አባቴ አቶ ደበሎ በእስር ቤት ውስጥ በህመም እየተሰቃዩ ነው፣ ይላል መልካሙ። በእኛ አካባቢ የታሰሩት ወደ ሰባት ወር ገደማ ሆናቸዋል የተወሰነ ሰው ፈቷል በዋስ አባ ገዳ ደብሎ ይካን ጨምሮ ወደ ሀያ አንድ ሰው መዝገብ አልተፈቱም ኦነግሽን የቀላጅ ናቸው በማለት ሁሉም በዚሁ የሚታሰረው አባቴ የፊቱንም እዚህ ታማሚ ነው። የአይን ግፊት አለበት እና አሁንም አይኑ አሳሳቢ ደረጃ ላይ ነው ያለው እና በሽተኛ ነው። እና መንግስት ይህን ታሳቢ ያለ አጣርቶ እንበክልም። ከእስር ቤት የተለቀቁትን ግለሰቦች እና አሁንም ድረስ ያልተለቀቁትን አስመልክቶ ባቀረቡት ቅሬታ ዙሪያ ማብራሪያ እንዲሰጡን ለክልሉ ፖሊስ ኮሚሽንና አቃቤ ህግ አመራሮች ላቀረብ ነው ጥያቄ ጉዳዩ የሚመለከተው የማዘዣ ማዕከሉን መሆኑን ገልጸውልናል። ይሁን እንጂ በቅርቡ በጠቅላይ ሚኒስትር አብይ አህመድ የተቋቋመው የመተከል ዞን ማዘዣ ማዕከል አስተዳደር አስተባባሪ ሌተናል ጄኔራል አስራት ዴኔሮ ጽህፈት ቤት ምላሽ ለማግኘት ባለፉት ሶስት ቀናት በተደጋጋሚ ያደረኩት ሙከራ አልተሳካም። ይህንኑ ተመሳሳይ ጥያቄ ይዘን ያነጋገርናቸው የፌዴራል ጠቅላይ አቃቢ ሕግ ሕዝብ ግንኙነት ኃላፊ አቶ አወል ሱልጣን ከመተከል እስር ቤት የተለቀቁ ሰዎችን በተመለከተ ተከታዩም ብለዋል። ቁጥር ያሉ

እስካሁን ባልተለቀቁና የቤተሰቦቻቸው አባላት አቤቱታ ባቀረቡባቸው እስረኞች ጉዳይ ዙሪያ ለቀረቡ ጥያቄዎችም አቶ አወል ማብራሪያ ሰጥተዋል። በቀሩት ላይ የሚሆነው እንግዲህ በመራ ስራዎችን ማጥፋት በተለይ ክፍል ሚገባ ደሞች ደግሞ የፈጸሟቸው የተጠረጠሩባቸው ወንጀሎች የተለቀቁበትን ከግበሩ በቁጥጥር ስር የሚውሉ ሰዎች እንዳልከው የጤንነት ችግር ሊኖረባቸው ይችላል፣ ወይንም ደግሞ ስር ላይ መቆየታቸው ለከፋ የጤንነት ችግር ሊያጋልጣቸው ይችላል። እሱ እንግዲህ ህግምት የሚገባ ፖሊስ ጣቢያ ላይ ያለው አያያዝ ሁኔታ ነው። በመሰረቱ አንድ ሰው ወንጀል ከፈጸመና በዛ ወንጀል ከተጠረጠረ ጤንነቱ አደጋ ውስጥ ሊገባ ይችላል፣ ወይም ደግሞ የበለጠ ሊታመም ይችላል ሚባል ከሆነ በፖሊስ ወስነ ውሳኔ መሰረት ሕክምና እንዲከፈል ይደረግ ይችላል እዛ ውጭ ግን ስለታመመ ብቻ ተብሎ ከእስር ቤት አይለቀቅም። በዋስና ሊለቀቅ የሚችለው የቤተሰቦች ግን በዋስትና የሚያስፈቅድ ነው ወይ በዋስትና ሊለቀቅ ደጋሚ ጥሪውን አክብሮ ቀጠሮውን አክብሮ መቅረት የሚችልበት ሁኔታ አለ ወይ? ከእስር ቤት ሊለቀቅ ሌላ ወገን ሊፈጽም የሚችልበት ድላ ማስገን ያጠፋብን ይችላል ወይ እነዚህ እነዚህ ነገሮች የሚገቡበት የሚገቡት ስለዚህ ምንድን ናቸው? ቤተሰቦች አሁን ጥያቄ እያነሱ ያሉ ቤተሰቦች በሽተኞች ስለሆነ የጤና ችግር ያለባቸው ሰዎች ስለሆኑ እነዚህ ሰዎች ከእስር ይውጡ ሳይሆን ጥያቄ መፍትሄ ያለበት ተገቢው የህክምና አገልግሎት እንዲያገኙ ይደረጉ ነው። መተከል ዞን የተለያዩ ወረዳዎች ባለፉት ጥቂት ወራት ታጣቂዎች በፈጸሙት ጥቃት የበርካታ ንጹሐን ዜጎች ህይወት ማለፉና ከዚህ ጋር ተያይዞ እጃቸው አለበት የተባሉ የመንግስት ስራ ኃላፊዎች እና አያሌ ግለሰቦች መታሰራቸው ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ